የምስራች ስራች ድምፅ ነው። ተስፋ ለሴቶች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 ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምናመሽታችኋል። የጌታ ጸጋና ምሕረት ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። አሁን እንግዲህ ዛሬም እንደ ከዚህ በፊቱ ሁሉ ልዩ ልዩ ዝግጅቶችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ውስጥ ስለ ቆዳ በሽታ አይነቶችና ልናደርግ ስለሚገባን ጥንቃቄዎች የምናይበትን ክፍል ይዘን ቀርበናል። እናንተም አድማጮቻችን እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ ከወዲሁ እንጋብዛችኋለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እንግዲህ ወደ ፕሮግራማችን ከማለፋችን በፊት እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ፣ በጌታ በኢየሱስ ስም እናመሰግናለን። ይህንን የሰላሳ ደቂቃ ቆይታ ስላዘጋጀህልን በጌታ በኢየሱስ ስም እንባርካለን። አሁንም የሰጠህንን ጊዜ ባርክልን፣ አስተምረን፣ የተማርነውን በተግባር መቀየር እንድንችል ጸጋህን አብዛለን ስለ ሁሉ ተመስገን፣ በጌታ በኢየሱስ ስም አሜን። See <laughs> ቆዳ ከሰውነት ክፍል አንዱ አካል ቢሆንም ሁሉንም ሸፍኖ መያዙ ለየት ያደርገዋል። በተለያየ ምክንያት በበሽታ ሲጠቃም አካላዊም ሆነ ስነ ልቦናዊ ጉዳት ያስከትላል። በተለይ የፊት ገጽታን የሚያበላሽ የቆዳ በሽታ ተጽዕኖ ከፍተኛ እንደሚሆን ይታመናል። ለቆዳ በሽታ መከሰት አንድ መንስኤ ማስቀመጥ እንደማይቻል የመስኩ ምሁራን ይናገራሉ። ምክንያቶቹ ሰፊና የተለያዩ እንደሆኑም ይገልጻሉ። የዓለም ጤና ድርጅት ችግሩን ከድህነት ጋር ያያይዘዋል። በኑሮ ዝቅተኛ የሆኑ የህብረተሰብ ክፍሎች ለቆዳ በሽታ የተጋለጡ መሆናቸውን በመጥቀስ በሽታው በስራ ቦታ ምርታማነት እንዲቀንስ በማድረግ ተማሪዎችን ከትምህርት ገበታ በማስቀረት ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ አሉታዊ ተጽዕኖ እንደሚያስከትል ያትታሉ። ጥራት ያለው ሕክምና በወቅቱ አለማግኘትም ለችግሩ መባባስ ምክንያት እንደሆነ ዘገባው ይገልጻል። እንዲህ ያለው ችግር ጎልቶ በሚታይባቸው አዳጊ አገሮች የጤና አገልግሎታቸውን ለማሻሻል የሚያስችሉ የክህሎት ማሳደጊያ ድጋፎችን መስጠት አስፈላጊ እንደሆነም ያመለክታሉ። የቆዳ በሽታ በኢትዮጵያም ተስፋፍተው ከሚገኙ በሽታዎች አንዱ እንደሆነ ይነገራል። የበሽታው አይነትም እንዲሁ ብዛት እንዳለው የዘርፉ ባለሙያዎች ይገልጻሉ። ለዛሬ ትኩረት ያደረግነው በክረምት ወቅት እንደ ችግር የሚጠቀሱትንና መደረግ ያለባቸው ጥንቃቄዎች ምን መሆን እንዳለባቸው ነው። በሀገራችን በስፋት የሚስተዋሉት በጥገኛ ተዋሲያን የሚከሰቱ ተላላፊ የቆዳ በሽታዎች ናቸው። ከዚህ ውስጥም የእከክ በሽታ ለአብነት ይጠቀሳል። እከክ በንጽህና ጉድለት የሚከሰት በሽታ ነው። በስንፍናና በተለያየ ምክንያት የግል ንጽህና አንባ ለመጠበቅ የሚከሰት በሽታ ቢሆንም በአንዳንድ ቦታዎች ግን የውሃ እጥረት መኖሩ ለችግሩ ተጋላጭ እንዲሆኑ ያደርጋቸዋል። ሌላው በተለምዶ ጉድፍ የሚባለው ወይም የቫይረስ ኢንፌክሽን ሲሆን በሽታው የቅዝቃዜ ወቅትን ተከትሎ የሚከሰት ነው። በሽታው በትንፋሽና በቆዳ ንክኪ ከአንዱ ወደ ሌላው ይተላለፋል። የጉድፍ በሽታ ሲያጋጥም ከምልክቶቹ መካከል ቆዳው ውሃ መቋጠሩ ነው፣ ይቆስላል፣ ኃይለኛ የሆነ ትኩሳትም አለው። በሽታው በአብዛኛው በሕፃናት ላይ ነው የሚከሰተው። በአዋቂዎች ላይ ሲከሰት የውስጥ በሽታም የሚሆኑበት አጋጣሚ ይፈጠራል። የሳምባ ምችና የጭንቅላት ኢንፌክሽን ያስከትላል። ኤች አይ ቪ ወይም ኤድስ በደሙ ውስጥ ያለበት ሰው ከሆነ ደግሞ ጉዳቱ ከፍተኛ ነው። በሽታውን በወቅቱ ማከም ከተቻለ ይድናል። ካልታከመ የቆዳ መቁሰል ያስከትላል። በዚህ የክረምት ወቅት ችግሩ በስፋት የሚስተዋል በመሆኑ አስፈላጊው ጥንቃቄ መደረግ እንዳለበት ባለሙያዎች ይመክራሉ። በሽታውን ለመከላከል ተብሎ ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶችን መውሰድም ተገቢ አይደለም። ትኩረት ያልተሰጠውና በብዙዎች ዘንድም ያለው ግንዛቤ አነስተኛ እንደሆነ በማስታወስ በክረምቱ ጥንቃቄ መደረግ አለበት ተብለው ከተጠቀሱት ውስጥ ናይሮቢ ፍላይ ወይም ናይት ፍላይ የተባለችው ነፍሳት ስለምታስከትለው የቆዳ በሽታ ነው። ነፍሳቷ የምታስከትለው የቆዳ በሽታ ተላላፊ ባይሆንም ችግሩ የከፋና በክረምት ወቅት የሚከሰት በመሆኑ ጥንቃቄ ያስፈልገዋል። ይህች ነፍሳት ከሰኔ ወር ጀምሮ እስከ ጥቅምት ወር መጨረሻ ከአካባቢ አትጠፋም። ጥቁርና ቀይ ቀለም ያላት በራሪ ነፍሳት ስትሆን በመጠንም ጎላ ያለች ናት። ማታ ማታ ነው በራ ወደ ቤት ውስጥ የምትገባው። ነፍሳቷ በብዛት የምትገኘው ውሃና ሳር በበዛበት ረግረጋማ ቦታ ነው። ሌሊት በመኝታ ሰዓት ባልተሸፈነ የሰውነት ክፍል እንደ ፊት፣ አንገትና እጅ ላይ በማረፍ ነው በቆዳ ላይ ጉዳት የምታደርሰው። ጉዳቱን የምታስከትለው በንክሻ ወይም በመናደፍ አይደለም። ሰዎች ሰውነታቸው ላይ ያረፈውን ነገር ለመከላከል ሲሞክሩ በእጃቸው ሰውነታቸው ላይ ከጨፈለቋት ወይም ከገደሏት ከውስጧ የሚወጣው መርዛማ ፈሳሽ ቆዳ ላይ በሚፈስበት ወቅት ነው። ፈሳሹ በጣም መርዛማ በመሆኑ የሰውነት ቆዳን ያቃጥላል፣ ቆዳውን ያቀላል፣ ያሳብጣል፣ ውሃም ይቋጥራል። ሰዎች ከእንቅልፋቸው ሲነሱ እንዲህ አይነት ነገር ሲያጋጥማቸው ሸረሪት ሸንታብኝ ነው የሚሉና የተለያዩ ምክንያቶችን በመስጠት ፈጥነው ወደ ሕክምና ተቋም አይሄዱም። በቤት ውስጥ የተለያዩ ባህላዊ መንገዶችን ለመጠቀም ይሞክራሉ። ይሄ አግባብነት እንደሌለው ባለሙያዎች ይገልጻሉ። የቆዳ መቆጣት ስለሆነ ሕክምና አለው። በቶሎ ከተደረሰበት ችግሩን መቆጣጠር ይቻላል። ከዘገየ ግን ከቀላል እስከ ከባድ የሆነ የቆዳ ችግር ሊያስከተል ይችላል። ችግሩ ሳይከሰት ለመከላከል ሌሊት ላይ ተሸፋፍኖ መተኛት እንዳማራጭ የሚወሰድ መፍትሄ ቢሆንም በተቻለ መጠን ግን ክረምት ላይ ውሃ የሚቋጥሩ አካባቢዎችን እንዲፋሰሱ በማድረግ ሳረንም አጭዶ በማስወገድ በተጨማሪም ለነፍሳት ማጥፊያ ወይም ጸረ ትንኝ መድኃኒቶችን ወይም ፍሊቶችን በመጠቀም መከላከል ይገባል። ችግሩ ከተከሰተ ፈጥኖ ወደ ህክምና መሄድ እንደሚገባ ይመከራል። በተለይ በትምህርት ተቋማት አካባቢ በማደሪያ ቦታዎች ለሚያድሩ ተማሪዎች ትኩረት መስጠት እንደሚያስፈልግ ባለሙያዎች ይናገራሉ። በራሪ ነፍሳቷ በምስራቅ አፍሪካ ችግሩን በማድረስ በስፋት ትታወቃለች። በተለይ ደግሞ ኬንያ ውስጥ በብዛት የምትገኝ በመሆኗ ናይሮቢ ፍላይ የሚል ስያሜ ተሰጥቷታል። በኢትዮጵያ ነፍሳቷ ስለምታደርገው የጤና ችግር ሰፊ ግንዛቤ ባለመፈጠሩ የመከላከል ስራው እየተጠናከረ አይደለም። በመሆኑም ሰዎች ለችግሩ እየተጋለጡ ነው። ከቆዳ በሽታ ጋር በተያያዘ ፎክስ ኒውስ ከተባለው የዜና አውታር ያገኘ ነው መረጃ እንደሚያመለክተው ደግሞ በአሁኑ ጊዜ ከቆዳ የበሽታ አይነቶች የተዘወተሩት ወይም የሚታወቁት አምስት ሲሆኑ እነርሱም ሽፍታ፣ ችፌ፣ ፎሮፎር፣ የሚያሳክክና የቆዳ ካንሰር ናቸው። ከነዚህ የተለመዱ የቆዳ በሽታ አይነቶች አንዱ የሆነው ሽፍታ መነሻው የተለያየ ሲሆን ፊት ላይ፣ አንገት ላይ ትከሻና ጀርባ አካባቢዎች ላይ ነው ችግሩ ጎልቶ የሚከሰተው። የሰፋ ባይሆኑም በዘር ይተላለፋል። ስምንት ከመቶ የሚሆኑት አሜሪካውያን ለዚህ የጤና ችግር የተጋለጡ መሆናቸውን ሐኪሞች ያስረዳሉ። ችፌ ደግሞ በክንድና በቁርጭምጭሚት አካባቢ ነው የሚወጣው። የበሽተኛው ትክክለኛ መንስኤ ባይታወቅም የአየር ለውጥ ለችግሩ እንደሚያጋልጥ መረጃዎች ያመለክታሉ። የሚያሳክከው የቆዳ በሽታ በጉልበት በክርንና በራስ አካባቢዎች የሚከሰት ሲሆን ወደ ሌላ ሰውነት ክፍልም ይዛመታል። በኑሮ ዝቅተኛ የሆኑ የማህበረሰብ ክፍሎች ላይ በሽታው ጎልቶ ይስተዋላል። የቆዳ ካንሰር ደግሞ ከፍተኛና እስከ ሞት የሚያደርስ በሽታ ነው። ከፍተኛ ቁጥር ያላቸው ሰዎች ለዚህ በሽታ ተጋላጭ ናቸው። ከአምስት ሰው አንዱ በቆዳ ካንሰር የሚያዝ ሲሆን በዓመት ደግሞ አንድ ሚሊዮን የሚሆኑ ሰዎች በበሽታው እንደሚጠቁ መረጃዎች ያመለክታሉ። ይህ በሽታ በሀገራችን ምን ደረጃ ላይ እንደደረሰ በአሐዝ መግለጽ ባይቻልም ህብረተሰቡ ተጠቂ እየሆነ ስለመምጣቱ ግን አመላካች ሁኔታዎች አሉ። በሽታውን ለመከላከል የባለሙያዎችን ምክር መከተል እጅግ አስፈላጊ ነው።

don't አንድ ሰው የሰውነት ቆዳውን ለማስዋብ የሚጠቀምባቸው ነገሮች በተዘዋዋሪ ረጅም እድሜ እና የተሻለ ህይወት ለመኖር ከሚያደርገው ጥረት ጋር ተመሳሳይ ነው። ልክ እንደ ሌሎቹ የሰውነታችን ክፍሎች ሁሉ የቆዳችንን ጤንነት ለመጠበቅ ከሚያስፈልጉ ነገሮች መካከል የአካል ብቃት እንቅስቃሴ ማድረግ፣ በቂ እንቅልፍ ማግኘት፣ ለፀሐይና ተያያዥ ላላቸው ቆዳን ለሚጎዱ ነገሮች ከመጋለጥ ራስን መጠበቅ እንዲሁም ጥሩ የአመጋገብ ዘዴዎችን መከተል ናቸው። የቆዳ ጤንነት ሲነሳ ብዙዎቻችን በይፋ የሚታዩት የፊት የእግርና የእጅ ቆዳዎቻችን ብቻ ናቸው ወደ አይምሮአችን የሚመጡት። ነገር ግን አጠቃላይ የሰውነታችን የቆዳ ጤና መታወክ ለሰውነታችን ጤንነት መታወክ መንስኤ የሚሆንባቸው ጊዜያትም አይጠፉም። በሰውነታችን ቆዳ ላይ የተመጣጠነ የአመጋገብ ዘዴን ባለመከተል ከተለያዩ ነገሮች የሚመነጩ ኬሚካሎች እንዲሁም ከከባድ የፀሐይ ጨረርና ጠንካራ ሳሙና የተነሳ የተለያዩ እንከኖች ሊፈጠሩ ይችላሉ። ከእነዚህ ችግሮች መካከል በአብዛኛው በፊታችን ላይ የሚወጣው ብጉር ሲሆን ፊታችንን ጨምሮ በሌሎች የሰውነት ቆዳዎቻችን ላይ ደግሞ እንደ ሽፍታ ቀያይ እብጠቶች እንዲሁም የሚያሳክኩና አልፎ አልፎም የማበጥና ውሃ የመቋጠር ምልክት ያላቸው የተለያዩ የጤና ችግሮች ሊከሰቱ እንደሚችሉ ባለሙያዎች ይገልጻሉ። በመሆኑም እነዚህም በቆዳ ላይ የሚከሰቱ ችግሮች ከመከሰታቸው አስቀድሞ ለመከላከልም ሆነ ከተከሰቱ በኋላ ከችግሩ ለመውጣት የሚያግዙን ተፈጥሯዊ ዘዴዎችን እንድናዘወትር ባለሙያዎች ይመክሩናል። የመጀመሪያው ተፈጥሯዊ ዘዴ አትክልትና ፍራፍሬዎችን በሚገባ መመገብ ነው። አብዛኛዎቹ አትክልትና ፍራፍሬዎች ኃይለኛ የሆነ ቆዳን ከተለያዩ ኬሚካሎች የመከላከል አቅም አላቸው። በተለይ ከሲጋራ ከተለያዩ አየር በካይ ጋዞችና ከፀሐይ ብርሃን የሚመነጩና ፍሪ ራዲካልስ ከሚባሉ አደገኛ ንጥረ ነገሮች ቆዳችንን የመከላከል አቅም አላቸው። እነዚህ ከተለያዩ ነገሮች የሚመነጩ አደገኛ ነገሮች በሰውነት ቆዳችን ላይ ሲያርፉ የተለያየ ቀለም ያላቸው ነጠብጣቦች እንዲፈጠሩና ቆዳችንም እንዲጨማደድ ያደርጋሉ። ይህን ችግር ለመቋቋም በአትክልትና ፍራፍሬዎች ውስጥ የሚገኘውና ቤታ ኬሮቲን የተባለው ንጥረ ነገር ወሳኝ ነው። ይህን ንጥረ ነገርም ከዱባ ከስኳር ድንች ከፓፓያ እንዲሁም ከቆስጣና ከመሳሰሉት የአትክልትና ፍራፍሬዎች ልናገኘው እንችላለን። ሌላው ደግሞ በቫይታሚን የበለጸጉ ምግቦችን መመገብ ነው። ቫይታሚኖች በአጠቃላይ ለሰውነት ጤናችን ከፍተኛ ጠቀሜታ ያላቸው ሲሆን፣ ለቆዳችን በተለይ በርካታ ጠቀሜታ ይሰጣሉ። ቫይታሚን ሲ የሰውነት ቆዳችን የሚያርፉበትን ነገሮች የመቋቋም አቅም እንዲያዳብር የማድረግ ጠቀሜታ አለው። ቫይታሚን ሲ ሰውነታችን በቆዳ ላይ የሚያደርሰውን ችግር ሊቋቋም የሚችልባቸው ኢንዛይሞችን እንዲያመርት ያግዛል። በተጨማሪም ቆዳችን ለችግር ከተጋለጠ በኋላ በቀላሉና በፍጥነት እንዲያገግምም ያደርጋሉ። በመሆኑም እንዲህ አይነት ጠቀሜታ የሚሰጡ ምግቦችን መመገብ ይመከራል። ይህን ቫይታሚን ሲ ልናገኝባቸው የምንችላቸው ምግቦችም ብርቱካን፣ ፓፓያ፣ ስኳር ድንች እንጆሪ አበባ ጎመን እንዲሁም ዘይቱን የመሳሰሉት ምግቦች ናቸው። you ሌላው ለቆዳችን ጤንነት አስፈላጊው ንጥረ ነገር በቫይታሚን ኢ የበለጸጉ ምግቦች ናቸው። በቫይታሚን ኢ የበለጸጉ ምግቦችን ስንመገብ ከነዛ ምግቦች መካከል ሴሌኒየም የተባለውን በተለይ በቆዳችን ላይ የሚደርሱ አደጋዎችን የመከላከል ከፍተኛ ብቃት ያለውን ንጥረ ነገር እናገኛለን። ይህ ንጥረ ነገር ቆዳ በተለያዩ ውጫዊ ነገሮች እንዳይጎዳ ከመከላከልም ባለፈ የቆዳ ካንሰር የመከላከል ከፍተኛ ጠቀሜታ አለው። ይህን አይነቱን በቫይታሚን ኢ የበለጸገ ማዕድን ከተለያዩ ስራቸው ከሚበላ አትክልቶች የምናገኝ ሲሆን በተጨማሪም ከአሳ፣ ከእንቁላል፣ ከቲማቲምና ከአበባ ጎመን ማግኘት እንችላለን። በተጨማሪም እንደ አቮካዶ ፈንዲሻ እንዲሁም ሱፍና በቆሎ የቫይታሚን ኢ ጥሩ ምንጮች ናቸው። ብዙዎቻችን በምንመገባቸው ምግቦች ውስጥ ከምናካትታቸውና ብዙም ትኩረት ከማንሰጣቸው ነገሮች መካከል ማዕድናት ተጠቃሽ ናቸው። በዋናነት ለቆዳችን ጤንነት ከሚያስፈልጉ ማዕድናት መካከልም ዚንክ አንዱ ነው። ዚንክ በከፍተኛ ደረጃ ጨረር ቆዳችን ላይ ሲያርፍ ጉዳት እንዳያደርስብን የመከላከል አቅም አለው። በተጨማሪም የተጎዳ ቆዳን በቀላሉ እንዲያገግም፣ ቁስል ሲከሰት በቀላሉ እንዲደን የማድረግ ጠቀሜታ አለው። በተጨማሪም ዚንክ ማዕድን ጉበታችን ለቆዳ ጤንነት ወሳኝ የሆነውን ቫይታሚን ኤ በበቂ ሁኔታና በአስፈላጊው ጊዜ እንዲያመነጭ የማድረግ አገልግሎት ይሰጣል። እንዲሁም የዚንክ ማዕድን በቆዳ ላይ የሚከሰቱ ሽፍታዎችን፣ ብጉርንና እብጠቶችን የመከላከል ጠቀሜታ ይሰጣል። ሰውነታችንም ከሁለት መቶ በላይ ኢንዛይሞችን በቀላሉ ማመንጨት እንዲችል ያደርጋል። በዚህ በዚንክ ማዕድን ከበለጸጉ ምግቦች መካከል አሳ፣ ቀይ ስጋ፣ የዶሮ ስጋ፣ የዱባ ፍሬ፣ አጃና የመሳሰሉት ተጠቃሽ ናቸው። ሌላው ለሰውነት ቆዳችን አስፈላጊው ማዕድን አይነት ሰልፈር ነው። ሰልፈር በሰውነታችን ውስጥ በስፋት ከሚገኙ ማዕድናት መካከል በሶስተኛ ደረጃ ላይ የሚቀመጥ ነው። ይህ ማዕድን በብዛት ተከማችቶ የሚገኘውም በጸጉራችን በቆዳችንና በጥፍራችን ውስጥ ነው። በመሆኑም በምንመገበው ምግብ ውስጥ የዚንክ ማዕድን ማካተት በርካታ ጠቀሜታ አለው። ከእነዚህ ጠቀሜታዎችን መካከል ቆዳችን ላይ ባክቴሪያ እንዳይራባ የማድረግና ቆዳችንን የማጽዳት አገልግሎት ይሰጣል። በተጨማሪም የተጎዳን ቆዳ በቀላሉና በፍጥነት እንዲያገግምና ጠባሳም እንዲሽር ያደርጋል። በሰልፈር ማዕድን ከበለጸጉ ምግቦች መካከልም ነጭና ቀይ ሽንኩርት በተለይ የማቃጠል አቅማቸው ከፍተኛ የሆነ የሽንኩርት ዘሮች፣ እንቁላል፣ የበሬ እና የዶሮ ስጋና የመሳሰሉት ይገኙበታል። በተጨማሪም ዝንጅብል፣ ሮዝመሪ፣ ወተትና የወተት ውጤቶች እና ቃሪያ የቆዳችንን ጤንነት ለመጠበቅ በባለሙያዎች የሚመከሩ የተፈጥሮ ውጤቶች ናቸው። ሲልካ ሌላው ለሰውነታችን ጤንነት ጠቃሚ የሆነ ማዕድን ነው። ሲልካ በሰውነታችን ውስጥ ለቆዳችን አስፈላጊ የሆኑ ኢንዛይሞች በስፋት እንዲመረቱ የማድረግ አገልግሎት ይሰጣል። ከዚህ ውጪም ቆዳችን ለስላሳና አንጸባራቂ እንዲሆን የማድረግ ጠቀሜታ አለው። በዚህ በሲልካ ማዕድን የበለጸጉ ምግቦች በአብዛኛው አትክልትና ፍራፍሬዎች ሲሆኑ በተጨማሪም ኪያር፣ የፈረንጅ ቃሪያ፣ አተርና ባቄላ ሸት የዚህ ማዕድን ምንጮች ናቸው። እንግዲህ እነዚህን ምግቦች ተጠቅመን የቆዳችንን ጤንነት በተፈጥሯዊ መንገድ መጠበቅ እንችላለን።

እንግዲህ የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የምስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። እንዲሁም በስልክ ቁጥራችን ዜሮ ዘጠኝ አስራ አንድ አርባ አንድ ስልሳ ስድስት ሀያ አራት እደግመዋለሁ ዜሮ ዘጠኝ አስራ አንድ አርባ አንድ ስልሳ ስድስት ሀያ አራት የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም ኢኢሲኤምዋይ የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትሳፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።